ጦርነቱ ተከትሎ በትግራይ በተከሰተው ሰው ሰራሽ ረሃብ በተለይም ከቅርብ ጊዜ ወዲህ በርካቶች ለሞት የተጋለጡ መሆኑ የተለያዩ መረጃዎች ያመለክታሉ። የትግራይ ክልል ግብርናና ገጠር ልማት ቢሮ እንደሚገልጸው በትግራይ ሽረና አካባቢው፣ ሐውዜን፣ ቆላ ተንቤን፣ ደቡባዊ ዞን ኦፍላ እና ሌሎች በርካታ አካባቢዎች በረሃብ ምክንያት በመቶዎች የሚቆጠሩ ሰዎች ሞተዋል። የሟቾች ቁጥር በትክክል ለማወቅ ከዓለም አቀፍ ተቋማት ጋር በጋራ በመሆን ዝርዝር ጥናት እየተካሄደ መሆኑ ተገልጿል። መቀለ ከሚገኘው አይድር ሪፈራል ሆስፒታል ያገኘነው መረጃ እንደሚያመለክተው ደግሞ ባለፉት ሁለት ወራት ብቻ ስድስት ከአምስት ዓመት በታች የሆኑ ሕፃናት በረሃብ ምክንያት ሞተዋል። በተመሳሳይ ጊዜ 111 ከአምስት ዓመት በታች የሆኑ በረሃብ የተጎዱ ሕፃናት ወደ ሪፈራል ሆስፒታሉ መጥተው ሕክምና ማግኘታቸው አሊያም እያገኙ መሆኑ ከሆስፒታሉ ሰነዶች ተመልክተናል። የአንድ ዓመት ከስድስት ወር ህፃን እናት የሆነችው ግርማነች መለስ በረሃብ ክፉኛ የተጎዳው ህፃን ልጇ ይዛ በአይደር ሪፈራል ሆስፒታል አገኘናት። በቤት የነበራቸው እህልና ንብረት በኤርትራና ኢትዮጵያ ሰራዊት ከተዘረፈና ከወደመ በኋላ ችግር ላይ መውደቃቸው የምትናገረው ግርማነሽ ከምኖርበት እንደርታ ወረዳ በረሃብ ምክንያት ሞት አፋፍ ላይ ያለ ህፃን ልጄ ወደ ሪፈራል ሆስፒታሉ ይዤው የመጣሁት ምናልባት ለህፃኑ የሚሆን ምግብ ካገኘው በሚል ተስፋ ነው ትላለች። ጤመት ምግብ እጥረት ኢሎም ቦ ሽኳን ቆል የልጅ ችግር ረሃብ ነው። የምግብ እጥረት አለን አደለም ህፃን ልጅ እኛም ቢሆን የነበረን ስለተዘረፈ ካገኘን፣ እንበላለን፣ ከሌለ ጦማችን ነው የምናድረው። እኔም ምግብ ስለማላገኝ የናህጡት ወተት ልሰጠው ወይም ላጠባው አልቻልኩም። ልጄ በረሃብ በጣም ከተጎዳ በኋላ ነው ጨንቆኝ፣ እዚህ ይዤው የመጣሁት ሀርብ። ሌላው በአይደር ሪፍራል ሆስፒታል ህክምና እየተደረገላቸው ከሚገኙ በረሃብ የተጎዱ ህፃናት መካከል አራት ዓመቱ ባለፈው ሐምሌ እንደሞላው የነገረን ሰውነት መሳሳት፣ አይን ወደ ውስጥ መግባት፣ የቆዳ መገርጣት የሚታይበት ክብረውን ፈቃዱ ነው። የህፃን ክብሮም አባት አቶ ፍቃዱ ገብረ እግዚአብሔር በጦርነቱ ምክንያት ከእጅ ወዳፍ ኑሯቸው መሙላት ተስኗቸው ለእርዳታ ጠባቂነት መጋለጣቸው ለወራት እርዳታ ባለማግኘታቸው ደግሞ ልጃቸው ክብሮምን ጨምሮ ቤተሰባቸው በአጠቃላይ ለረሃብ መዳረጉ ይናገራሉ። ኣብቲ ገዛ ሕፅረት ሞል እዩ ካብዚ ህፃውንቲ ዝምገብሉ ካብ ፃባ ዋላ ካብ ሕምባሻ በየቤቱ የምግብ እጥረት አለ። ህፃናት ሊመገቡት የሚችሉ ወተት ይሁን አምባሻ ወይም ሌላ ነገር የለም። እንዳባት የቀን ስራም ቢሆን ሰርተን ገንዘብ አግኝተን ቤተሰብ እንዳንመራ ስራ የለም። እጃችንና እግራችን አጣጥፈን ቁጭ ብለን ነው ያለ ነው። እርዳታ ለመጨረሻ ጊዜ የተሰጠን መጋቢት ወር ላይ ነበረ። ከዛ በኋላ የለም። መጋቢት ነይሮም በቃ ተሪፉ፣ ከዚህ የለ። ተመሳሳይ ሁኔታ በትግራይ የተለያዩ አካባቢዎች በሚገኙ ሆስፒታሎች እንደሚታይ ከጤና ባለሙያዎች ሰምተናል። በአይደር ሪፈራል ሆስፒታል የህፃናት ህክምና ክፍል ኃላፊ የሆኑት የጤና ባለሙያው ተክለአብ ገብረ ማርያም በሚሰራበት ሆስፒታል ስላለው ሁኔታ ያስረዳል። ከአምስት ዓመት በታች ነው ያሉት አብዛኛዎቹ። እኛ ጋር የሚያሳዩት ምልክት ደግሞ ሳንኪን አይ የሚባል አለ። ሰውነታቸው የባበጥ ቀጭን የሆኑም አሉ። አሁን መሰለ እሱም በቃ ይሄ የምትበላው ከሌለ ወይ ሰውነት ያብጣል ወይ ደግሞ በጣም ማሽቴት ነው የምትሆነው በቃ ማለት በጣም አጥንትና ቆዳው ነው የሚቆርጣውን ያያቸው ማለት ነው ከዛ ደግሞ ቆዳቸው ላይ ምልክታል። እንደ ቁስል ቁስል አይነት ምልክት አለ። በጣም ሲቨር አኩት ማንዴቶች የምንለው ነው ያለው አሁን እኛ ጋር ማለት ነው። እንደ ተርሻሪ ማለት ሆስፒታል የምግብ እጥረት ማከም አልነበረብንም። ሌሎች ጤና ጣቢያዎች ነው መታከም የነበረባቸው። አሁን ግን ይህን በጣም ተቆሳቁሎ ስለመጡ ከአቅማቸው በላይ ኢቨን ጤና ጣቢያዎቹ እህላቸው፣ ምግባቸው ሁሉ ስለአለቃቸው ነው እንደዚህ የሆኑት ማለት ነው። ከአምስት ሚሊዮን በላይ የትግራይ ህዝብ እርዳታ ፍላጊ መሆኑ ከዚህ መካከል ወደ ግማሽ ሚሊዮን የሚጠጋው ህዝብ ደግሞ ረሃብ ላይ እንደሚገኝ ዓለም አቀፍ ተቋማት በቅርቡ ባወጧቸው መግለጫዎች አስታውቀው ነበር። ለዲደብሊው ዘገባ ሚሊዮን ኃይለሥላሴ መቀለ።